ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል ከመስታወት አራጋው ጋር ለሰላሳ ደቂቃዎች አብረናችሁ እንዘልቃለን ሰላም እንደምናመሻችሁ በዛሬው የጋቢና ጉዞ የኢትዮጵያን ጦር ሰራዊትና የደህንነት ተቋማት እንዲመሩ የተሾሙት ሰዎች እነማን ናቸው አብረዋቸው የሰሩትን እንጠይቃለን እኔ እንደሚመስለኝ ለህገ መንግስቱ የሚገዛ ሰው አድርጌ ነው ምወስደው ከላየ፣ ሰማነው የቀድሞ የህወሀት ታጋይ ዶክተር አረጋዊ በርሄ ስለ ጀኔራል ሰአረ መኮንን ከተናገሩት ነው። በሌላኛው ዘገባ የጋቢና እንግዳችን በሳይንስና ቴክኖሎጂ ግርምቶች ላይ ያተኮረ መጽሐፍ የጻፈው ሰለሞን ሙልጌታ ካሳ ይሆናል። ከመጽሐፉ አራት ክፍሎች ያሉት አይደለም። ትላንትና እንዴት ተነሳን፣ ዛሬ ላይ ምን ደረስን፣ ነገ ወዴት እየሄድን ነው። ከዛ በኋላ ደግሞ እኛ ስሜ ስለ ጥቁሮች ያወራሁት አለ። በዘመናዊ ተንቀሳቃሽ ስልኮች ላይ ብዙ ጊዜ ታጠፋላችሁ። ከሰዎች ጋር የሚኖራችሁ ግንኙነት ላይ ተጽዕኖ ስለሚኖረው አይፎን አምራቹ አፕል ኩባንያ ዘዴን ይዟል። ይህ ማለት ምን ማለት ነው? ሰዎች ዘመናዊ ስልኮችና በሞባይል ቴክኖሎጂ በእጅጉ ሱሰኛ ሆነዋል። አፕል ደግሞ በኢንዱስትሪው የበኩሉን ለመወጣት የራሱን ሚና እየተጫወተ ይገኛል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማ አስተሻገሩ። ዜና እናስቀድም። ዓለም አቀፍ ቀይ መስቀል ከየመን ሰባ አንድ ሰራተኞቹን አስወጣ። ጦርነቱ የተባባሰ መሆኑንና ሰራተኞች ለጥቃት መጋለጣቸው እንደሆነም አስታውቋል። ቀይ መስቀል ትናንት ባወጣው መግለጫ በአሁኑ ወቅት የምናካሄደው እንቅስቃሴ እየታገደ ዛቻ እየተሰነዘረብንና በቅርብ ሳምንታት ደግሞ በቀጥታ ኢላማ እየተደረግን ነው ብሏል። 71 ሰራተኞች መውጣታቸው የድርጅቱን የቀዶ ጥገና ሕክምና የውሃና የምግብ እርዳታ መርሃ ግብሮችን የሚነካ ይሁን እንጂ አራት መቶ ሀምሳ ሰራተኞቹ አሁንም ስራቸውን እንደሚቀጥሉ ቃል አቀባይዋ ሜሪ ክሌር ፌጋጋሊ አመልክተዋል። ባሳለፍ ነው ሚያዝያ ወር የመን ታኢዝ ከተማ ውስጥ ማንነቱ ያልታወቀ ታጣቂ ተኩስ ከፍቶ አንድ ሊባኖሳዊ የቀይ መስቀል ሰራተኛ መግደሉ ይታወሳል። ሩሲያ ጂ7 ባለጸጎቹ ሀገሮች የመሪዎች ጉባኤ ላይ እንድትካፈል መጋበዝ አለባት ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንቱ የመሪዎቹ ጉባኤ ወደሚካሄድባት ወደ ካናዳ ለመጓዝ ከዋይት ሀውስ ሲነሱ ለጋዜጠኞች በሰጡት ቃል ሩሲያን ከማንም በላይ የሚያባንናት ሰው ቢኖር እኔ ነኝ፣ ያ እንዳለ ሆኖ ጉባኤው ላይ መገኘት አለባት ብለዋል። አንድ ሌላ የጂ7 አባል ሀገር መሪ የኢጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቴ ሚስተር ትራምፕ ሀሳብን ደግፈው በትዊተር ጽፈዋል። የጉባኤው አስተናጋጅ ሀገር የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ ሀገራቸው የሩሲያን ማህበሩን ተመልሳ እንድትቀላቀል መፍቀድ መቃወሟን ትቀጥላለች ሲሉም አስታውቀዋል። በስተመጨረሻም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስድስት ህገ ወጥ የሰው አዘዋዋሪዎች ላይ ሊቢያ ጠረፍ ፍልሰተኞች ላይ የብዝበዛ አድራጎት በመፈጸም ወንጀሎች ዓለም አቀፍ ማዕቀብ ወስኖባቸዋል። ሁለቱ ኤርትራውያንና አራት ሊቢያውያን ከአፍሪካ ሀገሮች በሜዲትራኒያን ባህር አቋርጠው አውሮፓና ሌሎችም ሀገሮች ለመግባት የሚጓጉ ፍልሰተኞችን የሚበዘብዝ ቡድንና ሚሊሻዎች አደራጅተው የሚንቀሳቀሱ ናቸው ተብሏል። ከትናንት ሐሙስ ጀምሮ ተግባራዊ የሆነው የዓለም አቀፍ ማዕቀብ ስድስቱ ህገወጥ አዘዋሪዎች የባንክ ሂሳብ እንዳይንቀሳቀስና ዓለም አቀፍ ዝውውር እንዳያደርጉ ይከለክላል። የጸጥታው ምክር ቤት በ በጉልበት ሰዎችን በህገወጥ መንገድ በሚያዘዋውሩ ቡድኖች ላይ ማዕቀብ ሲያውጅ ይህ ለመጀመሪያው ጊዜ መሆኑ ነው። ሊቢያ ውስጥ ህገወጥ አዘዋሪዎች በአንድ የባሪያ ንግድ ገበያ ላይ አፍሪካውያን ፍልሰተኞችን በጨረታ ሲሸጡ፣ ባለፈው ህዳር ወር የተላለፈ የሲኤንኤን ቴሌቪዥን ስርጭት በፍልሰተኞች ላይ የሚፈጸመውን በደል አጉልቶ ያሳይ ሆኗል። ማዕቀብ የተደነገገባቸውን ስድስቱን ሰዎች ዝርዝር ያቀረበችው የምክር ቤቱ አባል ኔዘርላንድስ መሆኗም ታውቋል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዚአብሔርና፣ እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና የኢትዮጵያን ጦር ሰራዊትና የደህንነት ተቋማት እንዲመሩ የተሾሙት ሰዎች እነማን ናቸው? አብረዋቸው የሰሩን በዛሬ ጋቢና እንጠይቃለን። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሞራ የኑስ ተሸኝተው በቦታቸው ጀነራል ሰዓረ መኮንን ተሹመዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ስራ አስኪያጅ የነበሩት በአቶ ጌታቸው አሰፋ ምትክ ደግሞ ጀነራል አደም መሐመድ ተሹመዋል። የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ አዲሱን ተሿሚ ጀነራል ሰዓረ መኮንንን ጥቅስ አርቆ አሳቢ ናቸው ብለዋል። ጽዮን ግርማ ዝርዝር አላት። ጠቅላይ ሚኒስትር ዓብይ አህመድ ኤታ ማዦር ሹምና ጀኔራሎችን በክብር ለማሰናበት በቤተ መንግስት በተዘጋጀ ዝግጅት ላይ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታ ማዦር ሹም የነበሩት ጀኔራል ሳሞራ የኑስ በክብር ተሸኝተው በቦታው ላይ ጀኔራል ሰዓረ መኮንን መሾማቸው ታውቋል። በዝግጅቱ ላይ ባቀረቡት ንግግርም ከጥላቻ ይልቅ ፍቅር እንዲሰፍን የሚጠይቅ ሀሳብ ያለው ንግግር አድርገዋል። እንደዚህ አይነት ክብር ለጀኔራሎች ሰጥቶ የሚተኩ ሰዎች ያገለግሉትን የሚያከብሩበት ዕለት ነው። ጀነራል ሳሞራ ይኑስ ከተነገረላቸው ገድል ውጪ ያልተነገረላቸው ብዙ ጀግንነት የፈጸሙ በኢትዮጵያ ውስጥ ወታደርነት ጀግንነት፣ ወታደርነት ሀገር መጠበቅ፣ ወታደርነት ባንዲራ ማስከበር መሆኑ ቢታወቅም በተለያዩ የፖለቲካ ጉድለት የተነሳ ልናፈርሳቸው የሚገቡ በርካታ ግንቦች ልንገነባቸው የሚገቡ በርካታ ድልድዮች ደግሞ እንዳሉ እናውቃለን። መፍረስ የሚገባቸው ግንቦች፣ የጥላቻ ግንቦች፣ የዘር ግንቦች፣ የመናናቅ ግንቦች እየፈረሱ፣ የአንድነት ድልድዮች፣ የፍቅር ድልድዮች፣ የይቅርታ ድልድዮች ሊገነቡ ያስፈልጋል። ይህንን የምናሳይበት በሀገር መከላከያ ሚኒስቴር ውስጥ ለረዥም ጊዜ ያገለገሉ በተለያየ ምክንያት ከመከላከያ የወጡ እና ማረጋቸውን ያጡ የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ሜጀር ጄኔራል አለምሸት ደግፌ በይፋ ማዕረጋቸው ተመልሶ በክብር የሚሰናበቱበት ዕለትም ጭምር ነው። እንዲሁም ብርጌደር ጄኔራል አሳምነው ጽጌ ላለፉት ጥቂት ዓመታት በእስር ቤት የቆዩ አሁን ከእስር ከወጡ በኋላ ማዕረጋቸው ተመልሶ ከነ ሙሉ ክብራቸው ጡረታ የሚወጡበት ዕለትም ጭምር ነው። በጡረታ የተገለላችሁ አሁንም እያገለገላችሁ ያላችሁ መከላከያ ብሄር የለውም። መከላከያ ዘር የለውም። ለአንድ ሀገር ለአንድ ባንዲራ በጋራ የምንሞት መሆናችንን አውቀን በልዩ የፍቅር ስሜት የሚወጡትን እያከበርን የምንሸኝ ያለን የትናንትናውን የምናስታውስ የአንድ ሀገር ወታደሮች መሆናችን እንድናስብ እንደዚህ አይነት መልካም ፕሮግራም ክቡር ፕሬዝዳንቱ ስላዘጋጁ፣ ሁላችን ስለሰበሰቡ፣ ሽልማቱን ስላዘጋጁ በእኔና በኢፌዴሪ መንግስት ስም ላመሰግን እወዳለሁ። ሹም ሽሩን ዛሬ የሰጡት ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና ዘጠኝ አመት ታስረው የቆዩት የቀድሞ የመከላከያ ዩኒቨርሲቲ ፕሬዚዳንት የነበሩት ብርጋዴር ጀኔራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት ሜጀር ጀነራል አለምሸት ደግፌ ማዕረጎቻቸው ከነ ሙሉ ክብሩ ተመልሶ ጡረታቸው እንዲከበረላቸው መወሰኑም ታውቋል። በተጨማሪም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት አቶ ጌታቸው አሰፋ ምትክ ጀኔራል አደም መሐመድ መሾማቸውም ታውቋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ታማዦር ሹም ሆነው የተሰየሙት የቀድሞ የህዋት ታጋይ ጀኔራል ሰአረ መኮንንን በተመለከተ የቀድሞውን የህዋት ታጋይ ዶክተር አረጋይ በርሄን ጠይቂያቸው ነበር። ጀኔራል ሰአረ አውቀዋለሁ ጎበዝ ታጋይ ነበረ። ገና የኃይል አዛዥ ወይም የጋንታ አዛዥ እያለ ነው የማውቀው፣ በትንሹ ማለት ነው እና በጣም ጎበዝ ታታሪ ነው። የዓላማ ጥናትም አለው። እኔ እስከምገምተው ድረስ፣ እስከማየው ድረስ አርቆ ማሳቢ ነው። ስለዚህ አሁን በተፈጠረው አዲስ ሹምሽር እኔ እንደሚመስለኝ ለህገ መንግስቱ የሚገዛ ሰው አድርጌ ነው የምወስደው ለግለሰቦች ሳይሆን እንዳለፈው ጄኔራል ሳይሆን ለህገ መንግስቱ የሚገዛና ለኢትዮጵያ በአጠቃላይ ጥሩ አስተዋጽኦ የሚያደርግ ሰው አድርጌ ነው የማየው። የመከላከያ ሰራዊት በኢትዮጵያ ተቃውሞ በሚኖርበት ጊዜ በሚወስደው እርምጃ ተቃውሞ ይቀርብበታል። አዲስ የተሾሙት ኤታ ማዦር እሹም ይህንን በተመለከተ አዲስ የሚያመጡት ለውጥ አለ ብለው ያስባሉ ወይ ስል ጠይቂያቸው ነበር። ሰራዊቱ በህዝቦች ላይ ይተኩስ ነበር። ግን የእሱ ጥፋት አይደለም፣ የሰራዊቱ ጥፋት ሆኖ አይታየኝም። እኔ አንደኛ የሰራዊት ሃይራርኪ ሚሊተሪ ሃይራርኪ ጥብቅ ነው፣ አጥብቀው ይዟቸዋል። ሁለተኛ ከመለስ ዜናዊ ጀምሮ መሪዎቹ አቤታዊ ዲሞክራሲ የሚባል አክራሪ ጥብቅ የሆነ አቤታዊም ያልሆነ ዲሞክራሲያዊም ያልሆነ ሁለቱም ያልሆነ ነገር ግን ማዕከልነትን አጥብቆ ባጭሩ ዲክታተርነት ያነገሰ ስርዓት ነበር የሚያራምዱት። ስለዚህ ዋናው ተጠያቂዎቹ የህወሀት መሪዎች እንጂ ሰራዊቱ ሊጠየቅ አይችልም። ማንም ሰራዊት ትዕዛዝ ተቀባይ ነው የሆነው ሰራዊት የኢትዮጵያ ሰራዊት ብቻ ሳይሆን በዓለም ያለው ሰራዊት በጠቅላላ ይህ አይነት አሰራር ነው ያለው። ስለዚህ ልዩ ልዩ የሚያደርገው ነገር የለም የኢትዮጵያ ሰራዊት አሁን ግን የአምባገነኖች ትዕዛዝ ዝም ብሎ የማይቀበል ለህገ መንግስቱ የሚገዛ ሹመት ስለሚመስል ለወደፊቱ ከዚህ በፊት የተደረጉ ስህተቶች አይደገሙም የሚል ተስፋ አለኝ። በተጨማሪም በዛሬው ዕለት በክብር የተሸኙትን የጀኔራል ሳሞራ የኑስን አሸኛኘት በተመለከተ አስተያየታቸውን ጠይቄያቸው ነበር። ለዶክተር አረጋዊ ሳሞራ የመለስ ታዛዥ ነበር፣ የመለስ ወታደር ነበር ማለት ይቻላል። ባጭሩ ለመለስ ሲል የማያደርገው ነገር አልነበረም። ያ ሁሉ ተኩስ በህዝብ ላይ ሲደረግም በሱ በኩል ነበር የሚካሄደው እና ፍጹም ጭፍን የመለስ ታዛዥ ነበረ ማለት ይቻላል። ይሄ የጥላቻ ሳይሆን ማለቴ የነበረው ሀቅ ግልጽ ለማድረግ ነው የምናገረው ያለው እና አሁን ኒሻን ተሸልሞ መሰናበቱ እንግዲህ ሰው ስታሰናብተው ሠራተኛህም ስታሰናብታት እኮ ደሞዟ በደሞዟ ላይ ልብስ ጨምረህ ገንዘብ ጨምረህ ምናምን ጨምረህ ነው የምታሰናብተው። ስለዚህ እንደሱ አድርጎ ማሰናበቱ ጠቅላይ ሚኒስትር አቢይ መሐመድ አይ ቲንክ ከሳሞራ ትልቅነት ይልቅ የዶክተር አቢይ ትልቅነት ወይም ቁም ነገረኝነትን የሚያሳይ የሚያንጸባርቅ ነገር እኔ በሚያመለካት እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው የምሽቱ የጋቢና እንግዳችን ነው የምናመራው። ሰለሞን ሙልጌታ ካሳ ግርምተ ሳይቴክ የሚል መጽሐፍ የደረሰ ነው። በዚህ ወር በአዲስ አበባ ስለሚመረቀው መጽሐፉ ከሄኖክ ሰማዝጌር ጋር ቆይታ አድርጓል። ወደዛ ንለፍ። ግርምተ ሳይቴክ ይባላል መጽሐፉ፣ ጸሐፊው ደግሞ ሰለሞን ሙልጌታ ካሳ ነው። ብዙዎቻችሁ ኢቢኤስ ቴሌቪዥን ላይ ቴክቶክ ከሰለሞን ጋር በሚል ዝግጅቱ ነው የምታውቁት። እንኳን ወደ ጋቢና በሰላም መጣ። አመሰግናለሁ እዚህ እንግዲ አይ፣ ስለወቅ አመሰግናለሁ፣ ወደ ጋቢና ስለጋብዛችሁ። በጣም ጥሩ። እንግዲህ መጽሐፉ ገጹን ላሳያችሁ በቅድሚያ። እዚህ የምትመለከቱት ሊዮናርዶ ዳቪንቺ ሰውና ፈጣሪ እጃቸውን ተዘረጋግተው ያለውን እዚህ የምመለከተው ሰውና ሮቦት እጅ ተዘረጋግተው ነው እና የመጽሐፉንም ጭብጥ የሚያሳይ ይመስለኛል በአጠቃላይ እስኪ ከሽፋን ገጹ ተነሳና የመጽሐፍ ችርት ምን እንደሆነ ግለጽልን። በጣም ግሩም አመሰግናለሁ። እንደገና ሄ ነው ያ ዲዛይን። እንግዲህ ያው መጽሐፉን መጀመሪያ ሰውን የሚማረከው ሽፋኑ ነው። ስለዚህ እሱን ዲዛይን ለማድረግ ስነሳ የመጽሐፉን ያህል በጣም ያስጨንቅ ነበር፣ እና አይዲያዎች መጡ፣ ሀሳቦች መጡ። ከጓደኞቼ ጋር ወዳጆች የማሉ ዲዛይነሮች ከነሱ ጋር ተነሳን እና ይህንን ሀሳብ መጣል ይሄ ምስል እዚህ ጋር የምታየው ለመጽሐፉ ተብሎ ዲዛይን የተደረገ አይደለም። እዚህ በሮያል ቲቪ ከፍለህ የምትጠቀምበት ነው። ከዜሮ መስራት ይቻል ነበር፣ ነገር ግን ይህን ሳይ በጣም ወደድኩት። በእርግጥ ሌላ ቦታ ላይ ልታዩት ትችላለ ግን የኔ መጽሐፍ ገላጭ መስሎ ተሰማኝ። ሰው ከኋላ የመጀመሪያው ነው፣ ከዛ ሮቦት ከፊት አለ። የማሽኖችና ወይ ደግሞ የስልጣኔና የሰው ንክኪ የሚለውንም ነገር ያሳያል ና የወደፊቱና አጀማመሩና የወደ ኋላውን ደግሞ ያሳያል ና በጣም ግሩም ነው ብዬ አሰብኩኝ። በመቅድምህ የጻፈውን አንድ ነገር ላንበብላችሁ። እስኪ ለአንድ አፍታ ቆም ብለን ለመሆኑ በብዙ ፈጠራዎች የሚያስደንቀን የዛሬው የረቀቀ ዘመን ላይ ከቶ እንዴት ደረስን ብለን እንጠይቅ። እጅግ ግዙፍ ክብደት ያለው አውሮፕላን ፈጥረን 12000 ሜትር ከፍታ ላይ በማንሳፈፍ በሰዓት 1000 ኪሎ ሜትር ያህል እየተምዘገዘግን ከአንዱ ዓለም ጫፍ ወደ ሌላው ለረጅም ሰዓታት በአየር ላይ እንደ ንስር መብረር ይቻል ነው። እንዴት ነው፣ እንዴት የሚሉ በጣም ብዙ ጥያቄዎች አሉ። ሌላኛው ደግሞ በቀጭን ሽቦ አለፍ አለፍ እያልኩኝ ላንብበው ከአንድ የመሬት ጫፍ ወደ ሌላ መሬት ጫፍ ያሉ ሰዎች እንዴት ማነጋገር ቻለን የሚሉ ብዙ ሰዎች ሊጠይቋቸው የሚገባ የሚጠይቋቸውም ሁኔታዎችን የያዝክበት ነው። እና ግርምታ የሚለው ርዕስም ከዛ ጋር የሚሄድ ይመስላል። ጥያቄ መጽሐፉን ለመጽሐፍ ምንድን ነው ያስፈለገ? የተመለከትከው ችግር ምንድን ነው? ወደ ስራ እንድትገባ ያነሳሳስ ምንድን ነው? በጣም ግሩም ነው። ቴሌቪዥን ፕሮግራም የምጀምር በኤቢኤስ ላይ አንድ ስድስት አመት ሆኖኛል። አሁን ከዚ እሱ ቴሌቪዥን ፕሮግራም ላይ አቅራቢ የሆን የቴሌቪዥን ፐርሶናሊቲ ሆናለሁ። ይ ማስቤ ያላቀው ነበር፣ ግን አንድ ነገር አውቃለሁ። እዚህ ለትምህርት ነው የመጣሁ። ትምህርቴን ከጨረስኩ በኋላ፣ ሁለተኛ ዲግሪን ከጨረስኩ በኋላ፣ ለማህበረሰቡ ለወዳጆቼ ለእህት ለወንድሞቼ የሆነ ነገር መስጠት እንዳለብኝ ከማውቀው ነገር ርቀት ሳይወስንህ በሆነ መንገድ የምታውቀውን ነገር ማካፈል በጣም ትልቁ የህይወት ክፍል ነበር፣ ና እንዴት እንደማድረግ አላቅም ነበር። ያው ሶፍትዌር ኢንጂኒሪንግ ነው የተማርኩት ስለዚህ ዌብሳይት አደራጅቼ በቃ ብሎግ በአማርኛ ጽፋለሁ ብዬ ነበር ግን ሳል ጀምሮ ተወኩት። ምክንያቱም በየቀኑ በአማርኛ ጽፋለሁ ወይ ጀምሬ መተው አልፈልግም ና እያልኩ ያው የቴሌቪዥን ፕሮግራሙ እድል መጣ። እሱን ጀመርኩኝ። ከዛ በኋላ ግን ሌላ ነገር መጣ። ነው ኢንተርኔት የለም፣ ወይም ደግሞ በብዛት የቴሌቪዥን ፕሮግራሙን ሁሉም ሰው ሊያይ አይችልም። ኢትዮጵያ ውስጥ መቶ ሚሊዮን ህዝብ ያለበት ነው። አብዛኛው ሰው በገጠራማ ክፍል ያለ ህዝብ ነው ያለውና በጽሁፍ ጥሩ ነው። አይ ቲንክ የተጻፈ ነገር የተለመደ ነው። ብዙ መንገድ መሄድ ይችላል። ቴሌቪዥኑ ሌላው መንገድ ያልደረሰበትን ይደርሳል ብዬ አሰብኩኝና ከዚህ በተለየ ይልቅ ይህንን የመጽሐፉን ምርቃት ጊዜ ይናገሯሉ ብዬ ነበር። ግን ልናገር፣ አንደኛው ልጅ ወደ ጅማ የጻፈልኝ ኢሜል ነው። ኢሜል በጣም ብዙ ሺህ ስለሚመጣ አላነብም። ያን እንዴት እንደከፈትኩትም ይገርመኛል። ሳየው፣ ምን አለኝ? እያንዳንዱ አርብ አስር ኪሎ ሜትር ዋን ዌይ በእግሩ ሄዶ ከተማ መብራትና ቴሌቪዥን ያለበት ቦታ አይቶ ወደ ገጠር ወደ መንደሩ የሚመለስ ልጅ አለና አንድም ሾህ አምልጦኛ ያቅም ብሎ ኢሜል አደረገልኝ ይህን ብቻ ነው ያለኝ። በቃ በጣም ልብ የተነካ አስበው። እኔ እዚህ ለመስራት እየከፍል ሁኖ ዋጋ ላሉ ግን የሰላሳ ደቂቃ ሾ ለማየት 20 ኪሎ ሜትር ሁለት መንገድ እየሄደ የሚያይ ልጅ ሳይ እንዲ ይሄ ልጅ መጽሐፍ እንደሱና መሰል ወንድሞችና እህቶች መጽሐፍ ቢያገኙ አትሊስት የተወሰነውን ነገር እንኳን ማግኘት ይችላሉ፣ የሚለው ፍላጎት የመለጠ አባባ ሰውና በእርግጥ መጽሐፉ ለሰፊው ማህበረሰብ ነው። ስለዚህ በኋላ እናወራ ይሆናል። ግን ድራይቮ ወይ ደግሞ ዋና መነሳሻው ይሄ ነው። ስለዚህ እንዴት ነው በገጠር አካባቢዎች የኢንተርኔት አገልግሎት ማግኘት የማይችሉ ቴሌቪዥንም፣ እንደዚህ አሁን እንደገለጽከው አዳጊ ወጣት ሰላሳ ደቂቃ በእግሩ ሄዶ ከማየት ይህም በቤተ መጽሐፍት ወይ በእጃቸው እንዲገባ ምንድን ነው? እንግዲህ ያው መጽሐፍ ብዙ ጊዜ ያው ታውቃለህ ከድሮ ጀምሮ የነበረ ሚዲየም ነው ወይም መጠቀሚያ ነው። ስለዚህ ገጠር ውስጥም ያለ የትምህርት አሰራር ውስጥ መጽሐፍ አለ። ሌላው ቢቀር ሌላው እንኳን ሬዲዮ ኢንተርኔቱና ቴሌቪዥኑ ባይኖር፣ ስለዚህ ያ ኦልሬዲ የተለመደ አሰራር ነው። መጽሐፉ ደግሞ በጣም በተመቻቸው ዋጋ ለሁሉም ሰዎች እንዲገባ አድርገን የጻፍኩት። ከዚህም በተጨማሪ ደግሞ የሳይንስ እና የቴክኖሎጂ ሚኒስቴር መስሪያ ቤት አስር ሺህ መጽሐፍ በመጀመሪያው ራውንድ ላይ በራሳቸው አሳትመው በእንደዚህ መጽሐፉን እንኳን መግዛት ለማይችለው የማህበረሰብ ክፍል ለማሰራጨትም አስበዋል። ስለዚህ መጽሐፉ ለተማሪ ብቻ አልቻለም በእርግጥ ለአስተማሪም ነው። በጣም ለተገረሙ አንድ አባት ጡረታ ወጥተው ቁጭ ብለው በቃ ጫማ እያስጠረጉ ልክ ጋዜጣ ያነቡ እንደሚገረሙት ይህን ቢያዩ ግራ ሳይገባቸው ወይ ጉድ አለም የደረሰችበት እንኳን ብለው እንዲያስቡ፣ ስለዚህ ሁሉንም አይነት የማህበረሰብ ክፍል ያካተተና የሚጠቅም ነው ብዬ ነው ያሰብኩት። እንግዲህ መጽሐፍ ስጽፍ እንግዲህ ከቀደመው ስልጣኔ ትጀምራለህ። የቀደመው ስልጣኔ አስተሳሰቦች፣ እንደዚሁም ቀመሮች እነሱን ተመርኩዘ እንዴት እነኛ አንዱ የሰራው አንዱ የጻፈው አንዱ ያሰበው ለሌላኛው እንዴት መነሻ እንደሚሆንለት ሌላኛው ደግሞ ካለፈው ተነስቶ ወደፊት እንዴት እንደሚራመድ ትገልጽና በጣም ወሳኝ የምትላቸውን ታሪካዊ ወቅቶችም በሳይንስና በቴክኖሎጂ ትገልጻለህ። ከነዚህ መሀል አንዱ ትንሽ ብዙ ሰዎች ያሰቡበትን የሬኔሳንስ የንቃት ዘመን ያልፍና የኢንዱስትሪ አብዮት ጋር ትመጣለ። የኢንዱስትሪ አብዮትን ለማምጣት ያስቻሉ ሁኔታዎች ብዙ ሰው ተምሮታል ወይም ሰምቶታል፣ ስለ ኢንዱስትሪ ሬቮሉሽን። ግን ያን ለውጥ እንዲመጣ ያስቻሉ ነገሮች ምንድናቸው ናቸው? በዚህ በመጽሐፉ የገለጽካቸው በጣም ደስ የሚሉ ነገሩ ስላለ። አዎ፣ ታይም ላይኑን ነው ያወራሁት። መጽሐፉ ታሪካዊ ይዘቱን በፍሎው እንዲጠብቅ ነው። እንደምታውቀው መጽሐፉ አራት ክፍሎች አሉት አይደለም። ትናንትና እንዴት ተነሳን፣ ዛሬ ላይ ምን ደረስን፣ ነገ ወዴት እየሄድን ነው ከዛ በኋላ ደግሞ እኛ ስሜ ስለ ጥቁሮች ያወራሁት አለ ና በተለይ ትላንት ከየት ተነሳን የሚለው ላይ ነው። የስልጣኔን አጀማመር እንዳልከው በሬኔሰንስ ውስጥ አልፌ መሠረት ጣዮቹን ጠቅሼ ወደዛ የገባሁት ና ብዙ ፋክተሮች አሉት እንደምታውቀው፣ ሄኖክ ብዙ አንባቢዎችም የኢንዱስትሪን ታሪክ ይረዳሉ። ግን እዚህ ጋር ማስጨበጥ የፈለጉት እንዴት ነው የሰው ልጆችን ሕይወት ና ላይፍ ወይ ደግሞ አካሄድ እንዴት ነው የቀየረው የሚለውና። ስለዚህ ለአብዮቱ መፈንዳት ብዙ ማስተዋጽዎች አሉ። ነገር ግን ያው እንግሊዝ ነው የሆነው። ለምን ሆነ የሚለው ራሱ ብዙ የሚያከራክር ብዙ ጥናታዊ ጽሑፍ ተጽፎበታል ብዙ ነገር አለ። አፍሪካ በመጽሐፍም የምትጠቅሰው አለ። ይሄ ዘመን የኢንፎርሜሽን ቴክኖሎጂ ዘመን ነው። በዚህ ዘመን የኢንተርኔት ተደራሽነት በአፍሪካ ሀገሮች ውስጥ ሞሮኮን ትጠቅሳለ ከዩናይትድ ስቴትስ ጋር ነጻጽረ እንዲያውም አስራ አምስት ዓመት ወደኋላ እንደሆነች በአማካይ አፍሪካ ከሃያ ዓመት በላይ በሚሆን ጊዜ ወደ ኋላ እንደቀረች የምትገልጽበት አለና፣ እንዴት ነው ይሄንን ልዩነት የመደብ ልዩነት ትለዋለህ፣ እንዴት ነው ማጥበብ የሚቻለው? እንዴት ነው ዘሎ አሁን የደረሱበት እንኳ መድረስ ባይቻል መጠጋት የሚቻለው አንተ እንዳልከው ቤት ከሰለሞን ሙልጌታ ካሳ ጋር ያደረግነው ውይይት አልተጠናቀቀም። በመጪው ሳምንት እንደዚሁ በሌሎች ጉዳዮች ላይ በቴክኖሎጂ ወጣቶችን በሚመለከት በስራ ፈጠራ እንወያያለን። ውይይቱ እንድትከታተሉ እንጋብዛለን። አሁን ወደ ሙዚቃው ልመልሳቸው አንቺን ብዬ Bağ keşin kut Konjit beyi konjit beyi Konjit konjit kut Konjit beyi konjit

geschehen und die gut bitte und ich an bei und und

ታገኛለህ። የምትከታተሉት ጋቢና ቪኦኤ ነው። የአርብ ምሽት ስርጭታችን ይቀጥላል። ረጅም ሰዓት በተራቀቁ ዘመናዊ ተንቀሳቃሽ ስልኮች ላይ ማሳለፍ የቤተሰብና የማህበር የዕለት ተዕለት ኑሮ ግንኙነትን ቀስ በቀስ እየሸረሸረ እንደሆነ የቴክኖሎጂ ተመራማሪዎች ያስጠነቅቃሉ። በዓለማችን ትልቁ የዘመናዊ ስልኮች አምራች የአፕል ኩባንያ ይህንን ማስጠንቀቂያ ችላ ሳይል በአይፎን ስልኮች ላይ ሰዎች እርስ በርስ የሚገናኙበትን መንገድ የሚያመቻች አዲስ አሰራርን በስልኮቹ ላይ ገጥሟል። ዛሬ የሚጠናቀቀው በካሊፎርኒያ ሳንሆዜ በሚካሄደው የኩባንያው አመታዊ ጉባኤ ላይ ተሻሽለው የቀረቡትን የእጅ ስልኮች ይፋ አድርጎ ለእይታ አቅርበዋል። ጆርጅ ፑቲክ ከስፍራው የዘገበውን መስታወት አረጋው ይዛለች። የእጅ ስልክ ላይ ሰዎች የሚያጠፉትን ጊዜ የሚቆጣጠረው አዲሱ የሞባይል መገልገያ አምድ ወይም አፕ ስክሪን ታይም ይባላል። የአፕል ኩባንያ የአዲስ ፈጠራ ስራ አስፈጻሚ ክሬግ ፌድሪህ እንደሚሉት በስልኩ ውስጥ የተካተተው መገልገያ አምድ የተጠቃሚው የኢንተርኔት መገናኛ መስመር እንዲቋረጥ ያደርጋል። ዱኖት ዲስተርብ የሚል ተገልጋዩ መረበሽ እንደማይፈልግ የሚያሳውቅ መልእክትም ያስቀምጣል። በጥንቃቄ ነው የተሰራው። አንድ ሰው ለምን ያህል ጊዜ ስልክ ላይ እንደቆየ፣ የት እንደተጠቀመ በተጨማሪም በቀን ውስጥ ያለውን አጠቃላይ አጠቃቀም ሁሉ ማሳየት ይቻላል። የሰው ልጅ ጤንነትን መሰረት ያደረገ የዲጂታል አገልግሎት አጠቃቀም ፈጠራ ነው የሚሉት ጋርትነር የተሰኘው የምርምር ተቋም ምክትል ስራ አስኪያጅ የሆኑት ብራያን ብላው ናቸው። ይህ ማለት ምን ማለት ነው? ሰዎች ዘመናዊ ስልኮችና በሞባይል ቴክኖሎጂ በእጅጉ ሱሰኛ ሆነዋል። አፕል ደግሞ በኢንዱስትሪው የበኩሉን ለመወጣት የራሱን ሚና እየተጫወተ ይገኛል። በአዲሱ ቴክኖሎጂ ወላጆች ልጆቻቸው በተለያዩ የሞባይል መገልገያ አምዶች ላይ ለምሳሌ በኢንስታግራም ላይ የሚያጠፉትን ጊዜ መገደብ ይችላሉ ማለት ነው። የአፕል ኩባንያ ተጠቃሚዎቹን ለማርካት አዳዲስ ቴክኖሎጂዎችን በስልኩ ላይ በተጨማሪ አዘጋጅቷል። በራስ የተነሱ ፎቶግራፎችን እንደፈለጉ ለማሳመርም ሆነ ፈጠራን ለመጨመር የሚረዳ አዲስ ቴክኖሎጂ፣ በተመሳሳይ ጊዜ እየተያዩ የሚያወሩ ሰዎችን ቁጥር ከሁለት በላይ በመጨመር ሰላሳ ሁለት ሰዎችን የሚያሳትፍ የቡድን የተንቀሳቃሽ ምስል ወይም የቪዲዮ ውይይቶችን ማድረግ የሚያስችል እንዲሁም በቅርብ ርቀት ሰዎች እንዲነጋ ገሩ የሬዲዮ መገናኛ ወይም ዎኪቶኪ የመሳሰሉ ቴክኖሎጂዎች በአዲሱ ስልክ እንዲካተት ተደርጓል። በተጨማሪም በዓለማችን የሚገኙ መልክዓ ምድሮችን ጨምሮ የተለያዩ ቦታዎችን በቪዲዮዎች በእውን እስኪመስል መፈለግና ማየት የሚያስችል አዲስ ቴክኖሎጂም በስልኩ ተካቷል። ብራይን ብላው የጋርትነር የቴክኖሎጂ ምርምር ኩባንያ ምክትል ስራ አስኪያጅ ናቸው። ይህ ማለት የዘመናዊ ተንቀሳቃሽ ስልኮቻችንን በመክፈት በአለ በአለማችን የሚገኙና በዙሪያችን ስላሉ ነገሮች ሁሉ በቦታው ሳንገኝ ሙሉ መረጃውን በተንቀሳቃሽ ስልክ በምስል ላይ ለማግኘት እንችላለን ማለት ነው። አዲሱ የኮምፒውተር ቋንቋ ወይም ሶፍትዌር በዚሁ ዓመት አገልግሎት ላይ ይውላል ተብሎ ይጠበቃል። ከአይፎን ስድስት ጀምሮ ያሉ ስልኮች ጋርም ተግባብቶ መስራት ይችላል ተብሏል። ከዚሁ ጋር በተያያዘም ግዙፉ የማህበራዊ ድረገጽ ፌስቡክ በቅርቡ ከገጠመው የተጠቃሚዎች መረጃ ክፍተት በኋላ የተራቀቁ ተንቀሳቃሽ ስልኮች ወይም ስማርትፎን አምራች ከሆነው የቻይና ኩባንያ ጋር በጋራ ለመስራት መፍቀዱ የተጠቃሚዎች መረጃ ደህንነት ላይ ክፍተት ያመጣል የሚል ስጋት አለ። ያላግባብ ዳታን ሲጠቀም ካገኘን ሌሎች እንዳይጎዱ ፌስቡክን እንዳይጠቀሙ እናደርጋቸዋለን። የኩባንያው መሥራችና አስራ አስኪያጅ ማርክ ዙከምበርግ የ87 ሚሊዮን ዓለም አቀፍ ተጠቃሚዎችን የግል መረጃ ለንደን ለሚገኘው ካምብሪጅ አናላይቲካ አሳልፎ የሰጠበትን ምክንያት በዩናይትድ ስቴትስ ሕግ አውጪዎች ለቀረበለት ጥያቄዎች በሚያዝያ ወር ምላሽ ሲሰጥ ነበር። የማሳቹሴትስ የዲሞክራቲክ ተመራጩ ኢድ ማርኬ እንደሚሉት ዙከንበርግ የአሜሪካውያንን የግል መረጃ ለቻይና ኩባንያዎች አሳልፎ የሰጠበትን ምክንያት አሁንም ማስረዳት ይጠበቅበታል። በደርዘን ከሚቆጠሩት የዘመናዊ ተንቀሳቃሽ ስልክ ሰሪዎች ውስጥ ሃዊ ኩባንያ ለአመታት የፌስቡክ ተጠቃሚዎች በቀላሉ የማህበረሰብ ድረ ገጾች ጋር እንዲገናኙ ሲሰራ የቆየ ነው። የፌስቡክ ተገልጋዮችን መሰረታዊ መረጃዎች ግን ኩባንያው እራሱ እንዲያስቀምጥ የተደረሰው ስምምነት ጊዜው እያለቀ ስለሆነ የግለሰቦች መረጃን የማስቀመጡ ኃላፊነት የት ላይ እንደሚሆን እያነጋገረ ይገኛል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ፌስቡክ አትቬሪያ ማሀሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኤም በመጠቀም አስተያየቶቻችሁን አድርሶ ነው ስናስተናግዳችሁ የምሽነውን መስታወት አድራጋው ና ኖክ ሰማ እግዜርነን ዝግጅታችንን በቴክኒክ የመራው ሞክቢሊያ በሮ ነው። በነገው ጉዞ እንገናኝ እያለ እንሰናበታለን። መልካም ምሽት። Senin radyonu sakla